ቀርብና ትኪዙ አይደረግም። ወንድም አስር ብር ካለ ስጠኝ። ይዙ ተው በእናትህ፣ ልቀቂ። ምንም ብትኛ አልሰማም። አረ ይዙ እንዲህ ምንድን ነው? ተነስ ከዚህ። ይህን ቦታ አለቅም፣ አልከርል። ተው በእናትህ። በጣም ነው የሚያሳዝን። አረ ምን ያሳዝናል? ዛሬ እዚህ ቁጭ ብሎ ተጣብቆ አለቅም ካለ ነገ ከነገ ወዲያ ቤቱ ይገባኛል ይላል። ተረጋጋ እንጂ። ምንድን ነው የምረጋጋው? አንተ ደግሞ ችግር አለብህ። ደህና ነህ? ምንድን ነው ኔ የማላቀው? ሌላ ነገር አላችሁ እንዴ? እኔም በሱ እየጠረጠርከኝ ነው። እንደዚህ ስቶኝ ለትያየው እንዴት አልጠረጠርሽም? የሆነ ነገር ሳያይማ እዚህ ቁጭ አላለም። እስከ ወጣለት እየጠበቀ ነዋ። ጥሩ አይዞሽ። ጭራሽ ያስለመድሽ ነገርማ አለ። እኔና አንቺ በኋላ እናወራለን። ሂጅ ግቢ። በእኔ ምክንያትማ ከባለቤት እንዳትጣይ። የእሱን ነገር ለእኔ ተው። ችግር የለውምሽ። ናግባና ቤት ምሳ ትበላለህ። አይ እኔ አልገባም። ምን ነው ባለቤቴን ፈራኸው እንዴ? ና ችግር የለውም። አይ ልጄ። ልጅ አለህ እንዴ? አዎ እኔማ ችለዋለሁ። የሚያስጨንቀኝ ስለሱ ነው። ከነጋ ምንም አልበላም። ይችል አንዳንድ ነገር ትሆናችኋል። ልጅህን አምጣውና እዚህ ምሳብራችሁ ትበላላችሁ። እንደዛ ካደረግሽልኝ ማ እኔ ነገ ማገኘው ገንዘብ አለ። ይህንን ለተቸገሩ አባቶች አስገቢልኝ። ግን የት ያለው አባቶች ናቸው? በሙታን ሳማር ቅዱስ ሚካኤል አንድነገዳም ላሉ አባቶች ምሪ ማስገባለሁ። እሺ፣ ከእግዚአብሔር ጋር ፍልሰታችንን ዛሬ ይጨርሰናል። የበረከት ስራ ሁልጊዜም የምንሰራው ስራ ቢሆንም በዚህ ጾመ ስኛ ምን ሰርተናል? እኔ ዛሬ አንድ የበረከት ስራ አልተ ዛሬም በዚህ ገዳም ያሉ አባቶች ችግር አልተፈ እርዳታችን ያስፈልጋቸዋል። ለማገዝ በንግድ ባንክ 1000442598391 በመላክ የበረከት